ጤና ይስጥልኝ እንደምና እንደምን አምሽታችኋል። የሐሙስ ምሽት ሐምሌ 292013 ዓ.ም የጋቢና ቬ መሰናዶ ጀምሯል። ለምሽቱ ያዝንላችሁን ዘገባዎች እናስተዋውቃችሁ። ከጉልበት ስራ ጀምሮ ያሉ ስራ ፈላጊዎች መልካም አማራጭ የሚሆን ተስፋ የተጣለበትን መተግበሪያ ከሰራ ወጣት ጋር እናስተዋውቃችኋለን። የሆነ ነገር ሲፈልጉ፣ መረጃ ሲፈልጉ ር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው። የመተግበሪያውን መስራች አብ አለም አብርሃምን የሰማ ነው በምሽቱ ስለ መተግበሪያው ያጋራናል። በሌላው በኩል በትላንትና ዕለት እንግዳ ያደረግናት የእናቶች ወግና የልጆች አስተዳደግ የፌስቡክ ገጽ መስራች ጋር ያደረግ ነው ውይይት ይቀጥላል። ያው በአመት ውስጥ እንግዲህ መቶ ስልሳ ሁለት ሺህ ሰው አለን። ይህ ማለት በቀጣዩ የተወሰኑ ወራት ላይ እጅግ በጣም ብዙ ሰው ይኖረዋል ማለት ነው። እናቶች ወግ ላይ በቀን መቶ ሀምሳ ፖስት እንቀበላለን። የሰማችሁት የገጹን መስራች ቲና ተረፈን ነው። የውይይቱን ሁለተኛ ክፍል ይዘናል። ሌሎች ዘገባዎችም ይኖሩናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ለማምሸት ምርጫችሁ ስላደረጋችሁን እናመሰግናለን። አሁን ወደ ዜናዎቹ እንሻገር። አመሰግናለሁ ኤደን። ያልተገደበ ተደራሽነት እንዲኖርና ግጭት መቆም እንዳለበት ከሰላም ሚኒስቴር ኃላፊዎች ጋር መወያየታቸውን የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤድ ዋና አስተዳዳሪ ሰማንታ ፓወር ገለጹ። ከውይይታቸው በኋላ ለጋዜጠኞች መግለጫ የሰጡት የድርጅቱ አስተዳዳሪ ሰማንታ ፓወር ለግጭቱ ወታደራዊ አማራጭ መፍትሄ እንደማይሆን የኢትዮጵያ ሕዝብ ማወቅ አለበት ብለዋል። ግጭቱን ለመፍታት ውይይት መጀመር አለበት ያሉት ፓወር የተለያዩ ኃይሎች ማለትም የህወሓት የአማራና የኤርትራ ኃይሎች ከያዟቸው የራሳቸው ያልሆኑ ካሏቸው ስፍራዎች መውጣት እንዳለባቸው ተናግረዋል። በአፋርና በአማራ ክልሎች በመቶ ሺህ የሚቆጠሩ ንጹሐን ስለመፈናቀላቸውም መረዳታቸውንም አክለዋል። ዩናይትድ ስቴትስ በትግራይ ክልል የሰብአዊ ድጋፍ አቅርቦት እንዲውል በቅርቡ ይፋ ያደረገችውን 149 ሚሊዮን ዶላር የጠቀሱት ፓወር ለኢትዮጵያ የጤናና የሰብአዊ ድጋፍ አገልግሎት የሚውል ተጨማሪ 45 ሚሊዮን ዶላር መጽደቁንም ይፋ አድርገዋል። በሌላ በኩል ከሳማንታ ፓወር ጋር በተደረገው ውይይት ተጨማሪ የሰብዓዊ አገልግሎት መስመር እንዲከፈት የሚል ጥያቄ እንዳልተነሳ የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚል ገልጸዋል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ምሽት ላይ ከዩኤስኤድ አስተዳዳሪ ሳማንታ ፓወር ጋር ከተወያዩ በኋላ መግለጫ ሰጥተዋል። መንግስት የሰብዓዊ አገልግሎት በትግራይ ክልል ተደራሽ እንዲሆን ከሚመለከታቸው አካላት ጋር በቅርበት እንደሚሰራና በኢትዮጵያ ያለውን ሁኔታ ለመረዳት ፓወር ወደ ኢትዮጵያ በመምጣታቸው ደስተኛ መሆኑንም ተናግረዋል። እርዳታ በአግባቡ እንዲዳረስ ለገ ህወት ከጸባ ጫሪነት ድርጊቱ እንዲቆጠብ ጫና ሊደረግበት እንደሚገባ መንግስት በውይይቱ ላይ ማሳሰቡን ወይዘሮ መፈሪያት ገልጸዋል። ከመንግስት የተናጠል ተኩስ አቁም ውሳኔ በኋላ ህወት በከፈተው ጥቃት ምክንያት በመቶ ሺህ የሚቆጠሩ ንጹሐን ከአፋርና ከአማራ ክልሎች ስለመፈናቀላቸው የሚያነሱት ሚኒስትሯ የሰብአዊ አገልግሎት ድርጅቶች ከትግራይ ክልል በተጨማሪ እነዚህን ተፈናቃዮችም ሊደርሱ እንደሚገባ በውይይታቸው መነሳቱንም ጠቁመዋል። አምነስቲ ኢንተርናሽናል የናይጄሪያ ጸጥታ ኃይሎች በመገንጠል ጥያቄ አቅራቢዎች ላይ ከልክ ያለፈ ኃይል በመጠቀም 115 ሰዎችን ገድለዋል ሲል ከሷል። በሀገሪቱ ደቡብ ምስራቅ ክፍል በተቀሰቀሰ ግጭት በዚህ ዓመት ብቻ በትንሹ 127 የፖሊስና የጸጥታ ኃይል አባላት መገደላቸውን የሀገሪቱ ፖሊስ አስታውቋል። የሀገሪቱ የመገናኛ ብዙሃን ደግሞ ሀያ የፖሊስ ጣቢያዎችና የምርጫ ኮሚሽን ቢሮዎችም ጥቃት ደርሶባቸዋል ብለዋል። ቀደምት የቢአፍራ ህዝቦች የተባለው የኢግቦ ቋንቋ ተናጋሪው ቀጠና ራሱን ማስተዳደር አለበት በሚል የሚሟገተው በህግ የተከለከለ እንቅስቃሴና የምስራቅ ደህንነት መረብ የተሰኘው የጦር ክንፉ ለጥቃቱ ተጠያቂ ናቸው ተብሏል። አምነስቲ እንደሚለው በምላሹ የጸጥታ ኃይሎች፣ የመከላከያ ሰራዊቱ፣ ፖሊስና የሀገሪቱ የደህንነት አገልግሎት ባልደረቦችን ጨምሮ በወሰዱት እርምጃ በርካታ ታጣቂዎችና ሰላማዊ ሰዎች ተገድለዋል ብሏል። አሁን ደግሞ የቶኪዮ ኦሎምፒክን የሚመለከቱ ዜናዎችን አሰማችሁ። በእንግሊዝ የቻይና ኤምባሲ ቢቢሲ የተሰኘው የሀገሪቱ የዜና አውታር የታይዋን ቻይኒዝ ታይፔ የኦሎምፒክ ቡድንን አስመልክቶ ያቀረበውን ዘገባ በእጅጉ ተቃውሟል። ኤምባሲው ተቃውሞውን በገለጸበት ደብዳቤ ላይ በዓለም ላይ ያለችው ቻይና አንድ ብቻ ናት፣ ታይዋን ጥርጥር የሌለው የቻይና ግዛት ናት፣ የህዝባዊ ቻይና ሪፐብሊክ መንግስትም ብቸኛው ህጋዊ መላ ቻይናን የሚወክል መንግስት ነው ብሏል። ዘገባው የሮይተርስ ነው። የጆርጂያው ብርቱ ሰው ላሻ ታላክ ሀድዝ የራሱን ክብረ ወሰን በመስበር በእጅጉ ከባድ ክብደት በማንሳት ዘርፍ ገናና ስሙን ዘንድሮም አስጠብቋል። ላሻ ቶኪዮ ላይ 488 ኪሎ ግራም አጠቃላይ ክብደት አንስተዋል። የዛሬ አምስት ዓመት ገደማ በተካሄደው የሪዮ ኦሎምፒክ ላይም የወርቅ ሜዳሊያ አሸናፊ እንደነበረ ይታወሳል። በሜዳሊያ ብዛት የሚመሩትን ሀገራት ለማስታወስ ያክል ዩናይትድ ስቴትስ በ86 ሜዳሊያዎች አንደኛ ደረጃን ስትይዝ፣ ቻይና በ73 የሩሲያ ኦሎምፒክ ኮሚቴ ደግሞ በ55 ሜዳሊያዎች በሶስተኛ ደረጃ ላይ ይገኛሉ። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ለዕለቱ ወደያዝናቸው ርዕሶች እንሻገር። በትላንትና ሁለት ምሽት ማህበራዊ ድረገጽን ለበጎኑ እየተጠቀመች ያለች አንዲት እናት ጋር ቃለ መጠየቅ ጀምረን ነበር። ለማስታወስ ያህል እንግዳችን ነዋሪነቷን በዚህ በአሜሪካ ሀገር ያደረገች ቲና ተረፈ የተባለች እናት ናት። ቲና የእናቶች ወግና የልጆች አስተዳደግ እንዲሁም መልካም ቤተሰብና የልጆች አስተዳደግ የሚሉ የፌስቡክ ገጾችን በመመስረት በአንድ አመት ጊዜ ውስጥ ከመቶ ስልሳ ሺህ በላይ ተከታዮችን አፍርታለች። በነዚህ ገጾች ላይም በየቀኑ ከመቶ በላይ ፖስቶች የሚለ የሚለጠፉ ሲሆን ስለ እናቶችና ስለ ልጆች አካላዊና ስለ ቦላዊ ጤንነት ስለ ትዳርና ስለ ኑሮ ይነሳባቸዋል። በትላንትና ውለትም በገጹ ላይ ብዙ ጥያቄዎች ለውይይት የሚነሱ ሲሆን ነገር ግን አንዳንድ ጊዜ ይህን መሰል ሀሳቦች የግል ናቸው፣ በፌስቡክ ገጽ ላይ ለውይይት መምጣት የለባቸውም የሚል ክርክር እንደሚያጋጥምም አጫውታን ነበር። የዛሬ ውይይታችን ደግሞ ስለ ትዳርና ስለ ግንኙነት ማውራትና መጠየቅ ነውር ነው የሚሉ ሰዎችን ለማስረዳትና ለማበረታታት ምን ታደርጋላችሁ ብዬ ላቀረብኩላት ጥያቄ ምላሽ ከምትሰጥበት ይጀምራል። እውነት ነው በዚህ ነገር ላይ ብዙ ነገር እያደረግን ነው። ከምናደርጋቸው የተወሰኑ ነገሮች አንደኛው ምንድን ነው ጥንኛ ራሳችን ወጥተን ለማህበረሰቡ ትምህርት እየሰጠን ትምህርቶችን በማስተማር ርዕሶችን በማንሳት በማወያየት ማህበረሰቡ ወደ እኛ እንዲመጣ በተለይ ሴቶች ናቸው እንደዚህ አይነት ነገር ላይ ብዙም የማይሳተፉት ምክንያቱም ባህላችን አይባልም ስለሚል ማለት ነው ስለዚህ እኛ ራሳችን በምና ማወያየት በምንጀምር ሰዓት እናቶች ይሄ ነገር የኔ ችግር ነው ማለት ይጀምራሉ። አንደኛው ያንን እያደረገን ነው። ሁለተኛው ግን ልክ እኛ ያንን ማወያየት ስንጀምር፣ በውስጥ መስመር ሊያነጋገሩን ብዙ እናቶች ይመጣሉ። ስለዚህ በዛ ሰዓት ላይ አይዞሽ በርቺ፣ ይሄ ችግር የአንቺ ብቻ አይደለም፣ አንቺ እንድ ብቻሽን ስለያዝሽ ነው እንጂ አንቺ ብቻ አለ፣ አንቺ ግን ብትወጪ ለሌላው መንገድ ትከብቻለሽ እኛም አብረንሽ ነን። ምንም ነገር ቢመጣ እንከላከልልሻለን። ስለዚህ በርች እያልን ወደፊት እንድትወጣ እናረጋለን። አንዳንድ ሴቶች በእርግጥ እንዲታወቁ የማይፈልጉ ሴቶች አሉ። አሁንም እንዳልነው ከባህል አንጻር ምክንያቱም ይህንን ነገር እንኳን ጓደኛ፣ ማህበረሰብ ቀርቶ የትዳር አጋር እንኳን ማያቅበት ነገር አለ። አብዛኛው የትዳር አጋሯ እንኳን አያውቅም። ስለዚህ ወደፊት መውጣት አትፈልግም። በዛ ሰዓት ላይ የምናረገው ነገር ምንድን ነው? ስማቸው ሳይታይ ጥያቄያቸውን ማቅረብ እንዲችሉ መንገድ አመቻችተናል። ወይንም ደግሞ ጥያቄያቸውን በእኛ መሰረት ወደ እኔም ጋር ሲመጡ እኔ ጥያቄያቸውን ወስጄ ለግሩፑ ጥያቄውን አቅርባለሁ። መልሱን በዛ መሰረት ይከታተላል። ያንን ግን በማየታቸው ሌሎቹም እናቶች አሀ ለካ ይህ ነገር የእኔ ብቻ ችግር አይደለም፣ ስለዚህ ነገር ብጠይቅም መልስ አገኛለሁ በማለት ጥያቄዎቹን እያቀረቡ፣ ሌላው መልካም ቤተሰብና ልጆች አስተዳደግ ላይ ቅድም እንደተባባል ነው አባቶች እየገቡ ነው። ማህበረሰብ እየገባ ነው። እንደዚህን ነገሮችን እየወሰድን ለግሩፑ ጥያቄ ስናቀርብ፣ ስናወያይ ቤተሰብ መረዳዳት ይጀምራል። ባልና ሚስት እየተረዳዱ ይሄዳሉ። ለማበረታታት ይህንን እያደረግን ነው። እነዚህን አይነት ሀሳቦችን አንስቶ መወያየቱ ያለው ፋይዳ ቤተሰብን በመገንባት ሂደት ውስጥ በተለይ ደግሞ በሴቶች ሕይወት ላይ የሚያመጣው ለውጥ ምንድን ነው ትያለሽ? እነዚህን ነገሮች መነጋገር የሚሰጠው ፋይዳ እና ጠቀሜታ በጣም ትልቅ ነው። እንዲህ አንዳንዴ በቃላት እንዲ ሶስት ፋይዳ የምትለው ሶስት ቃል እንደሆነችው በሶስት ቃል ብቻ አይደለም የሚገለጸው እጅግ በጣም ትልቅ ፋይዳ ነው ያለው። ይህንን ባለመናገራቸው ሴቶች በውስጣቸው ላይ ከፍተኛ የስነ ልቦና ጫና ይደርሳል። ሲቀጥል ደግሞ ትዳርንና ቤተሰብን ይበትናል። አብዛኞቹ ችግሮች ቀላል ነው መፍትያቸው፣ ግን ባለመናገራቸው ብቻ ጭንቅላታቸው ውስጥ ብቻ በመያዝ ሊፈታ የሚችል ችግርን ሳይፈታ ሁል ጊዜ ከእነሱ ጋር ይዘውት ይኖራሉ። ስለዚህ እንደዚህ አይነት ነገሮች መወያየት አለባቸው። መድረክ ላይ መምጣት አለበት። ይሄ ነገር በመነሳቱ ብቻ ብዙ እናቶች ከብዙ ጭንቀቶች ተቃሉላቸዋል። ብሎም አልፎ ተርፎ ብዙ ሐኪም ቤት መሄድ የሚገባቸው እናቶች ግን ሐኪም ለሐኪም መናገር ፈርተውና አፍረው እቤት የተቀመጡ እናቶችን ወደ ሐኪም ቤት እየሄዱ መታከም ጀምረዋል። ወደ ሐኪም ቤትም እየላከን ነው እና ትልቅ ፋይዳ ነው ያለው። አንችንሽ የጀመርችው አሁን ምን ያህል ትሆናላችሁ ቡድናችሁ? እውነት ነው። ውጤቱ ሲታይ ደስ ይላል። ሲሰራ ግን በጣም ይከብዳል። ሁል ጊዜ ለስራው ለዚህ ስራ ሞራል የሚሆነኝ የመጨረሻው ውጤት ነው። ሲሰራ ከልጆች ጋር፣ ከውጭ ስራ ጋር፣ በተለይ ከውጭ ሀገር ኑሮ ጋር ቀላል አይደለም እጅግ በጣም ከባድ ነው። በአሁን ሰዓት አብረውኝ እያገዙኝ ያሉ ልጆች ወደ ስድስት ልጆች አሉ። ከኔ ጋር የሚሰሩት ልጆች ቮለንተር ነው። ሁላችንም እየሰራ ነው ያለ ነው የያዝ ነው። ሰው በእርግጥ ብዙ ነው፣ ግን ሁሉም ቮለንተር ነው እያደረገ ያለው። እንግዲህ ይሄ ገጽ ወደፊት ምን ይሆናል? አላማችሁ ምንድን ነው? ይሄ ገጽ ያው በፍጥነት እጅግ በጣም በፍጥነት እያደገ ያለ ገጽ ነው። ያው በአመት ውስጥ እንግዲህ መቶ ስልሳ ሁለት ሺህ ሰው አለን። ይህ ማለት በቀጣዩ የተወሰኑ ወራት ላይ እጅግ በጣም ብዙ ሰው ይኖረዋል ማለት ነው። እናቶች ወግ ላይ በቀን መቶ ሀምሳ ፖስት እንቀበላለን። መልካም ቤተሰብም ላይ እንደዚሁ ብዙ ፖስቶች እንቀበላለን። ምክንያቱም ሁሉም የሚሰጠው ነገር ጥሩ ነገር ነው። የእውነትም መልካም ቤተሰብን ለማቃናት ነው እየተሰራ ያለው ትዳሬ ተቃና፣ ትዳሬን በእውቀት እየመራውኝ ነው የሚሉት እጅግ በጣም ብዙ ቤተሰቦች ናቸው ስለዚህ እነሱ ቤተሰቡን በመጋበዝ ጓደኞቻቸውን በመጋበዝ ወደኛ ጋር በመቀላቀል እጅግ በጣም እየሰፋ ነው የሚሄደው። ስለዚህ አሁን ሁለተኛው ቀጣዩ ፕላናችን በቅርብ ጊዜ ዩቲዩብ ይኖረናል፣ በዩቲዩብ እንጀምራለን። ሌላው ደግሞ ምናልባት ኢንተርኔት የሌለበት ክፍለ ሀገር ላይ ያሉ እንዲሁም የመብራት እጅግ ችግር ያለበት ቦታ አካባቢ አለ። የእኛ ገጽ ለሁሉም ማህበረሰብ ተደራሽ እንዲሆን እንፈልጋለን። ስለዚህ የሬዲዮ ፕሮግራም እንጀምራለን የሚል እቅድ አለን እንደ ቁድነት ይህም እቅድ አለን እና ወደፊት ለህዝቡ በአጠቃላይ ተደራሽ የመሆን ትልቅ ፕላን አለን። እስቲ ደግሞ ማለት እስካሁን ሴቶች ሊያተኩረ ነበረ ስናወራ የነበረው ለሴቶች ህይወት መለወጥ ለሴቶች መሻሻል እና ማደግ የወንዶችም ተሳትፎ እና የወንዶችም ጥረት ያስፈልጋል ይባላል። እና ወንዶች በገጹ ላይ ያላቸው ሚና እንዴት ትገልጭ ባለሽ? እውነት ነው። ለሴቶች ህይወት መቃናት ወንዶች፣ የወንዶች ሚና በጣም ከፍተኛ ነው። ይህንንም በማመናችን አንዱ የአድሚናችንን አባል ወንድን ያደረግ ነው። ይህንን ሚና ተቀብለነዋል። ምክንያቱም ወንድና ሴት ሁለቱም በጋራ ልጆች የሚያፈሩት በጋራ ነው መልካም ቤተሰብን የሚመሰርቱት የሚመሰረቱት በጋራ ነው። የተናጠል ነገር መሆን አይችልም። ለወንዱ መጠንከር ሴቷ ታስፈልጋለች፣ ለሴቷ መጠንከር ደግሞ ወንዱ ያስፈልጋል። አሁን እኛ ፔጅ ላይ ከተቀላቀሉ በኋላ በጣም አስተሳሰባቸው እንደተቀየረ የሚናግሩን እጅግ በጣም ብዙ ወንዶች አሉ። ከእነሱ አልፎ እናቶቻቸውን በጣም የሚያመሰግኑ በጣም ትልቅ አስተዋጽኦ ያላቸው ወንዶች አሉ መሀላችን ላይ። በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። መጨመር የምትፈልጊ ሀሳብ ካለ። አመሰግናለሁ። ምንድን ነው በእኛ ማህበረሰብ ላይ ድህረ ወሊድ መደበት ወይም ፖስት ፓተርም ዲፕሬሽን ዲስኦርደር የምትባለው ብዙ አትታወቅም። እናቶች ላይ ከወለዱ በኋላ በሆርሞን ለውጥ ምክንያት ሊያጋጥማቸው የሚችለው እንደ ድብርት አይነት የአእምሮና የመንፈስ ጭንቀት አይነት ነው። በባህላችን ላይ እች አራት ልታብድነው ልታብድ ነው፣ ልክፍት አግኝቷት ነው፣ መጋኛ አግኝቷት ነው የሚባሉ ነገሮች አሉ። ይህም ከከፈትኩኝ በኋላ እናቶች እንደማያውቁ ታውቂያለሁኝ። ወደ ሆስፒታል ለክትትል በሚሄዱ ሰአት ላይ እች ነገር እንደ መጨረሻ ሰአት ላይ በትኩረት ቢደረግ አይደረግም እያልኩኝ ሳይሆን ግን በትኩረት ደግሞ ብትደረግ ምናልባት ካውንስሊንግ ቢጀመር እናቶች ስልጠና ቢሰጣቸው ክትባት ማስከተብ በትክክል በሰዓቱ ማስከተብ እንዳለባቸው፣ ስለ ስነ ተዋልዶ አይነት ነገሮች በበራሪ ወረቀቶች ተዘጋጅተው ቢቀመጡና እናቶች እንደው ስልጠናውም እንኳን ምናልባት አስቸጋሪ ነገር እንኳን ቢያጋጥም ያችን በራሪ ወረቀት ለእናቶች መስጠት ቢቻለን አለሁኝ። ለነበረን ቆይታ በአሜሪካ ድምፅ አድማጮቹ ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁኝ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁን የጋቢና ቬ መሰናዶን ነው። ወደ ተከታዩ ዘገባ እንሻገር። ጉዳይ ኦን ከስድስት ወራት በፊት ስራ የጀመረ ስራ ፈላጊና ቀጣሪዎችን አገናኝ አውታር ነው። በሺዎች የሚቆጠሩ ኢትዮጵያውያን በስልካቸው ላይ በመጫን እየተጠቀሙበት እንደሆነ መስራቾቹ ይናገራሉ። ከጉልበት ስራ ጀምሮ ስራ የሚፈልጉ እንጀራ ፈላጊዎች መልካም አማራጭ እንደሚሆንላቸው ተስፋ የተጣለበት መተግበሪያ ያዘጋጀውን ተቋም የሚመራ አለም አብርሃን ሀብታሙ ስዩም አነጋግሮታል። ስሜ አለም አብርሃን ይባላል። የጉዳይ ኦንላይን ኤልኤልሲ ኩባንያ መስራች እና ዋና ስራ አስኪያጅ ነኝ። የምገኘው በዚሁ በሰሜን አሜሪካ በቨርጂኒያ ነው። ጉዳይ የተሰኘውን አገልግሎት ወይም መተግበሪያ ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንግዲህ ጉዳይ እንደመነሻ ሀሳብ የሆነው ኢትዮጵያ በምመላለስበት ወቅት ከማያቸው ነገሮች ተነስቼ ነው እና አንዳንድ ነገሮች ለዕለት ለዕለት ትኖሮ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝ እና ቤተሰቦችም አካባቢ የሆነ ነገር ሲፈልጉ፣ መረጃ ሲፈልጉ፣ ር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል የቤት ሰራተኛ ውጣ ውረዶች አላቸው። ሰራ ትራውን ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋ በጣም ቀላል በሆነ ሀሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሀሳብ የተነሳ ነው የሰራችሁት መተግበሪያ። ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩ ውስጥ ነው የስራ ግንኙነትን የሚያቀላጥፈው? መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ ጂኦኦዲኤይኦኤን ነው እና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደጎም ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሞያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል። የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር፣ ወደ ስራው መሄድ፣ መደራደር ይችላል ማለት ነው እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች፣ ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን ስድስት ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመርነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፕሌሽን ምንድን ነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠን እና አሁን ላይ ከአስራ አምስት ሺህ በላይ ጠቅላላ ተጠቃሚዎች ደርሰናል። ከአምስት ሺህ በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ የተመዘገቡት ናቸው። አለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝት እምብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል ለእነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል? በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አደለም፣ ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም እውቀቱ ወይም ቅርበቱ እንደጠበቅ ነው አደለም የሆነው። ስለዚህ ምንድን ያደረግን ነው አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች፣ ስማርትፎን የሌላቸውን ሰዎች ሁሉ አንተውም አካታች ነው። የራሳችን ባለሙያዎች አሉ። በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህን ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን፣ መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጫጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናደረጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው ስድስት ወር ውስጥ ቢያንስ ወደ ስድስት ወደ ሰባት ጊዜ መተግበሪያውን አሻሽልነዋል፣ አበልጽገነዋል። ይህም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያረግን እያረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ እድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ፣ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው፣ እየተሻሻለ ነው። ነገር ግን የሚፈለገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይህንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ? አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቸኛው የምንጠይቀው ነገር ምንድን ነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃችሁን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ የፕሮፋይል ፎቶ እንዲያስገቡ መታወቂያቸውን እንዲያስገቡ ማስገቢያ ቦታ ለ ሲመዘገቡ እንዲያስገቡ እናደርጋለን። ይህን የምናደርግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቨሪፋይድ የሚል አርማ እንሰጠዋለን፣ የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድን ነው? ሰዎች ፈላጊዎች ሰራተኛ ፈላጊዎች መጥተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች እነዚህ እነዚህን ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራን ያለ ነው። በጣም አመሰግናለሁ። በድጋሚ አለም አብረሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይም አውታር ስላብራራህልን በአድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ፣ መልካም ምሽት ይሁንልህ። እግዜር ይስጥልን። በጣም አመሰግናለሁ። መልካም ቀን ም ሀብታሙ ስዩምንና እንግዳውን እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአመት በፊት ተሰደው በኬንያ መኖር የጀመሩ የሾና ማህበረሰብ አባላት ለሆኑ 1600 ሰዎች ኬንያ ከሰሞኑ ዜግነት ሰጥታለች። ለበርካታ አመታት ሀገር አልባ በመሆን መብታቸውን ማስከበር ሳይችሉና የጥቅም ጥያቄ ማንሳት ሳይችሉ የኖሩት የሾና ማህበረሰብ አባላትም ባገኙት አዲስ ማንነት ደስታቸውን እየገለጹ ነው። ሌኒ ራቡጋ ከናይሮቢ ያደረሰንን ስመኝሽ የቆየ ታቀርበዋለች። ሼባ ሙንጋኒ በእጇ መታወቂያዋን ይዛ አረማመዷን ፈጠን እያረገች ደንበኛዋ በሞባይል የገንዘብ ማስተላለፊያ የላከላትን ገንዘብ ለማውጣት እየሄደች ነው። ላለፉት 20 ዓመታት ሙንጋኒ ቅርጫቶችን በመስራት ለመተዳደር ብትሞክርም የባንክም ሆነ ሌላ የገንዘብ አገልግሎት የማግኘት መብት አልነበራትም። ይህ ለእሷና ለሌሎች የምትኖርበት ማህበረሰብ ሴቶች ትልቅ እንቅፋት ሆኖ ቆይቷል። ሙንጋኒ ሾና ናት። ማህበረሰቡ ከኬንያ መንግስት እውቅና ለማግኘት ለአስርተ ዓመታት ሲጥር ቆይቷል። በቅርቡ ግን 1600 የሚሆኑ የማህበረሰቡ አባላት ዜግነት እንዲያገኙ ሆኖ የመታወቂያ ወረቀት ተሰጥቷቸዋል። አፖ አዋሊ ትንኳት ዜግነት ከማግኘቴና ህጋዊ የመኖሪያ መታወቂያ ሳይሰጠኝ በፊት ህይወት በጣም አስቸጋሪ ነበር። የቅጥር እድል ኖሮ መታወቂያ ሳይኖረን ከሄድን እድሉን እናጣለን። የስልክ መስመራችን እንኳን በሌላ ሶስተኛ ሰው ስም ነው የሚመዘገበው። እነዚህ ሰዎች ደግሞ አንዳንዴ የተቆጠረውን ገንዘብ በትክክል አይነግሩንም፣ ያጭበረብሩናል። ሾናዎች ከሀምሳ ዓመታት በፊት ከዚምባብዌና ከዛምቢያ ተሰደው በወቅቱ የሀገሪቱ መስራች መሪ በነበሩት ጋባዥነት ወደ ኬንያ የተሰደዱ ናቸው። ኖሲዚን ዱቤ ከሾና ማህበረሰብ አባላት መካከል እድለኛ ሆና ትምህርት መማር የቻለች ናት። አሁን በናይሮቢ ዩኒቨርሲቲ ኢኮኖሚክስ አጠናለች። አክስቷን በቅርጫት ስራ ለማገዝ በምታጠፋው ጊዜ መሀልም ትምህርቷን ለማጥናት ትሞክራለች። አሁን ባገኘችው ህጋዊ የመሆን እድል እንዱቤ ከፍተኛ ደረጃ ላይ ለመድረስ እችላለሁ ስትል ተስፋ ታደርጋለች። ሆኖም አንዳንዶች እንደሚሉት ሾናዎች አሁንም በርካታ ችግሮች አሉባቸው። ሮበርት ዋዌሩ በኬንያ ለሰብአዊ መብቶች መከበርና ሀገራዊ ለውጦችና መሻሻሎች የሚሰራው የሰብአዊ መብት ጉባኤ ሰራተኛ ሲሆን የሾና ማህበረሰብ ለዘመናት ተረስቶ የኖረ በመሆኑ አሁንም ወደኋላ መቅረታቸው አይቀርም ሲል ያስረዳል። በትምህርት ደረጃ ከሌላው የሀገሪቱ ክፍል ጋር ለመስተካከል ዓመታት ይወስድባቸዋል። ህጋዊ የመኖሪያ ፍቃድ ስለሌላቸው ወደ ትምህርት ቤት መሄድ አይችሉም ነበረ። በማህበራዊና ኢኮኖሚያዊ ሁኔታቸውም የተገፉ ስለሆነ ወደ ኋላ ይቀራሉ። ወደ ዋናው የኢኮኖሚ ስርዓት ለመቀላቀል በጣም ረጅም ጊዜ ይፈጅባቸዋል። በተባበሩት መንግስታት ድርጅት መረጃ መሰረት በአፍሪካ 715 ሺህ ሀገር አልባ ሰዎች ይኖራሉ። ሾናዎች አሁን ባገኙት የዜግነት እድል የሀገሪቱ 45ኛው ማህበረሰብ መሆን ችለዋል። ይህ ማለት ለእንዱ ቤት ውልድ ለተሻለ ትምህርትና የተሻለ እድል በር የሚከፍት ነው። በሌኒ ሩቫንጋ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን ስለነበረን ቆይታ እያመሰገንን የሐሙስ ምሽት መሰናዳችንን እዚህ ላይ ጨረስን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያማሐሪክ ላይ ለጋቢና ቪ እያላችሁ አድርሱን። ምሽቱን ስናስተናግዳችሁ ያምሸነው አሉላ ከበደ በፕሮግራም አርትኦት፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግደው ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት እንገናኝ። ደናደሩ